የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማደር ዝግጅት ተከታታዮችና ተሳታፊዎች በስልክ በኢሜይል በፌስቡክ ሜሴንጀር ና በቴሌግራም የላካችኋቸው መልእክቶች እንደሚከተለው ይስተናገዳሉ። አብራችሁን ቆዩ። ወደኛ ስልክ ደውለው የድምፅ መልእክት የተውልን አንድ አድማጫችን ለጣቢያችሁ እንግዳ ነኝ በማለት ጀምረዋል። ለደህንነታቸው ስለሚሰጉ ድምፃቸውን አየር ላይ አናውለውም። በመልእክታቸው እንደገለጹልን የሚገኙት ወልቃይት ጠገዴ ቃፍታ ሁመራ ነው። ከ2014 አንስቶ እንደተፈናቀሉና መንግስት በመልሶ ማቋቋም በሚል ቃፍታ ሁመራ ባሉ አካባቢዎች አስፍሯቸው እንደሚገኙ ይናገራሉ። ቦታው በጥናት ላይ ያልተመሰረተ፣ በክረምት ጊዜ በጣም ጭቃ የበዛበትና ለሰው ልጆች የማይመጥን ነው ሲሉም ይወቅሳሉ። ሌላው ሰዎች በብሔር ማንነታቸው በደል የሚደርስባቸው ቦታ ነው ሲሉም መፍትሄ እንዲገኝ ያሳስባሉ። ፋሲል አምባያ በሳምንቱ መጀመሪያ በኢሜይል በላኩልን አስተያየት የአዲስ አበባ ከተማ ገቢዎች ቢሮ ከአዲስ አበባ ከተማ ፖሊስ ጋር በመጣመር ስልጣኑን አላግባብ ተጠቅመዋል ሲሉ ይተቻሉ። ይህም ከደረሰኝ ጋር በተገናኘ ውክልና የተቀበሉ ባለሙያዎችም ጭምር እየታሰሩ ይገኛሉ። ፍትህ የለም የሚያስበል ደረጃ ላይ ተደርሷል። ይህ ጉዳይ ተባብሶ ከቀጠለ ማህበራዊና ኢኮኖሚያዊ ቀውስ ከማስከተሉ በፊት የሚመለከታቸውን በማነጋገር ፕሮግራም ብትሰሩበት ብሏል ፋሲል አምባያ። የአዲስ አበባ ከተማ አስተዳደር ቁጥጥር አስመጪዎች፣ አከፋፋዮች እና ቸርቻሪዎች ላይ ያነጣጠረ ነው። በዚህ ሳምንት የተላለፈው ከኢኮኖሚው ዓለም ዝግጅት በአዲስ አበባ አስተዳደርና የመርካቶ ነጋዴዎች ላይ የተፈጠረውን አለመግባባት ግልጽ ለማድረግ ሞክሯል። ፋሲል ተጨማሪ ጥቆማ ካለው ይላኩልን። አብዱልአዚዝ አሊ ሐሰን፣ በጦርነት የታመሰችው ሱዳን በሞሮኮ አፍሪካ ዋንጫ ማለፏን አረጋግጠች። ለምስራቅ አፍሪካ ኩራት ይሰማኛል። በተቃራኒው ኢትዮጵያ ከምድቡ የመጨረሻ ሆና ከማጣሪያው መውጣቷን አረጋግጠች በማለት ሀዘናቸውን ገልጸዋል። ቀጣዩ አስተያየት ደግሞ ከደሴው ደንበኛችን ጥቁራቤን ነው። እሳቸውም ካልቾው በዛብን ሲሉ ጀምሯል። የጀመሩት ካልቾ የሚለውን ቃል በማብራራት ነው። በአጭሩ ለማብራራት ካልቾ የሚለው ቃል በብዙ ቦታዎች ቋንቋው ከየት እንደተገኘ ባይታወቅም፣ ትክክለኛ ትርጉሙ የጫማ ጠፊ ወይም በጠረባ መመታት ማለት ሲሆን ይህንን ቃል ለመጠቀም ያነሳሳኝ ምን መሰላችሁ እኛ ሀገር ውስጥ የምንኖር ሁሉ በኑሮ ውድነት ካልቾ ስለበዛብን ነው መጀመሪያ ለመንግስት ሰራተኞች የደሞዝ ጭማሪ አደረግኩ ብሎ ከሐምሌ ወር ጀምሮ ይኸው ዛሬ ድረስ አምስት ወር ሙሉ ደሞዝ ተከፋዩም በር በር ሲመለከት በተለያዩ እቃዎች ላይ ያለምንም ከልካይ ዋጋቸው ጨምሯል ደሞዝተኛውም ሆነ ሌላው ማህበረሰብ ይኸው በዛሬ የከፋ ኑሮ ውድነት ላይ ሌላ ካልቾ ተጨምሮለት መከራውን እያየ ይገኛል ይህንን ተከትሎ የሚገርመው ነገር ምን መሰላችሁ የደሞስ ጭማሪው በዜና ሲነገር በሀገሪቱ ውስጥ ለሚገኙ ተከፋዮች ተብሎ ከ91 ቢሊዮን ብር በላይ በጅተናል ያለው መንግስት አሁን ላይ የተከፋዩን ቁጥር ለመለየት መቸገሩ ተገልጿል። እንደ ምሳሌ የተጠቀሰው ፖሊሱና ሚሊሻውን ሳንለይ ምንም አይነት ክፍያ አንጨምርም የሚልም በሚዲያ ሲነገር ሰማሁና፣ ምናልባት በቀደሙት ጊዜያት ሁሉ የህዝብ ገንዘብ ለማይገባቸው ግለሰቦች ሲከፈል ነበር ማለት ነው የሚል ስጋ ጭሮብኛል። ይህ ሲደመር ደግሞ በሀገር ላይ ሌላ ካልቸው ማለት ነው። ሁለተኛውና በህዝቡ ላይ ከፍተኛ የሆነ የኑሮ ጫና ያስከተለው ደግሞ የማክሮ ኢኮኖሚ ማሻሻያ ተብሎ የዶላር ምንዛሬው ከፍ ብሎ ሲመጣ ሁሉም ነገር እጅግ ከፍቶ ደሃውን ማህበረሰብ የሚቀምሰው ነገር የሚያሳጣ ሆኖ የታየበት ነገር ነው። ሌላው ደግሞ በሌሎች አገሮች እንደሚደረገው ሁሉ በነዳጅ ላይ በሊትር መጠነኛ የሳንቲም ጭማሪ እንደሚደረገው ሁሉ በእኛም ሀገር የነዳጅ ጭማሪ ተደረገ የሚለውን ዜና ተከትሎ በትራንስፖርት ላይ እየታየ ያለው የዋጋ ጭማሪ እጅግ የሚያስፈራራ ነው። በመኪና ረዳቶችና በወያላ ያላግባብ በሚወሰን የጉዞ ተመን መከራችንን እያየን ነው። ሌላኛው ካልቾ ደግሞ ደሀውን ማህበረሰብ ለመግፈፍ እኔስ ለምን ይቀርብኛል የሚል ይመስላል። ኢትዮ ቴሌኮም ማንኛውንም ካርድ ሞልተን ሳንደውልበትና ሳይደወልልን ያስገባነው ብር በካልቾ ተመቶ እናገኘዋለን። ይህንን ጽሁፍ እየላኩላችሁ ባለበት ሰዓት ከአንድ ወዳጅ ጋር ቁጭ ብለን ሻይ ቡና እያለን ስንጫወት እሱም እኔም የሞባይል ካርድ ሞላንና ስልካችንን ሳንደውል የተወሰነ ደቂቃ ቆይተን ሂሳቡን ስንጠይቅ ከእኔ ሶስት ብር ተወስዷል ከሱ አምስት ሶስት ተወስዷል። እኛን እንደዚህ በየደቂቃው እየገፈፈ ያለ ቴሌ አትራፊ ድርጅት ነው እየተባለ ሲነገር ብዙ ጊዜ ይሰማለሁ። እናም በኛ ላይ መጣው መከራ በዚህ ብቻ የሚያበቃ አይደለምና ፈጣሪ በየጊዜው ከሚደርስብን ገፈፋ እሱ በእዝነቱ ይጠብቀን እያልኩኝ የዛሬው መልእክቴን በዚሁ ላብቃ ብለዋል የዘውተር ደንበኛችን ጥቁራሜን ከደሴ ጥቁራሜን ለካልቾ መቱ ሙሉ ምላሽም ባይሆን አንዳንድ መተግበሪያዎች የኢንተርኔት ዳታ ስለሚጠቀሙ ይሆናል ከቴሌ ገንዘብ የተቆረጠቡ የግድ ስልክ ስለደወሉ ወይም ስልክ ስለተቀበሉ ብቻ አይደለም ለማንኛውም ይህንን ከቴሌ ቢያረጋግጡ ጥሩ ነው ጀርመን የገጥማትን የሰለጠነ የሰው ኃይል ክፍተት ለመሙላት የሚያስችል ስምምነት ከኬንያ ጋር መፈራረሟን ከዚህ ቀደም ዘግበን ነበር። ጀርመን በርካታ ስልጡን ሰራተኞችን ከውጭ ሀገራት ለማስመጣት ስለመፈለጓ ሰምተናል። የበለጠ መረጃ ብትሰጡን እያላችሁ የጻፋችሁልን አድማጮች ነበራችሁ። የጀርመን የሰው ኃይል የገበያ ፍላጎትን በተመለከተ በመደበኛ ዝግጅቶቻችን በቅርቡ ሰፋ ያለ ማብራሪያ ይዘን እንቀርባለን። ጠብቁን። አድማጮች፣ በየአካባቢያችሁ በማህበራዊ ኑሯችሁ ወይም በምትኖሩበት አካባቢ ስላለው የጸጥታ ሁኔታም ሊሆን ይችላል፣ አጣርተን እንድንዘግብ ወይም ተጨማሪ መረጃ እንድናካፍላችሁ የምትሹ ከሆነ ጻፉልን ወይም ደውሉልን። አድራሻችን ዶችፈለ አማሪክ ሰርቪስ 53110 ጀርመኒ ቦን ነው። ይህ የፖስታ ቤት አድራሻችን ነው። በአፋጣኝ ወደ እኛ እንዲደርስ ከፈለጋችሁ ደግሞ አምሃሪክ አት ዲሊው ዶት ኮም ብላችሁ በኢሜል ጻፉልን። አሊያም የመልእክት መቀበያ ስልክ ቁጥራችን 0049 22 84 29 16 95 ነው። በፌስቡክ ሜሴንጀር ወይም ቴሌግራም ላይ አት ዲሊው አምሃሪክ ቦት ብላችሁ ብትፈልጉንም ታገኙናላችሁ። አብዱ ስጦታው፣ ወንድሜ ከጠፋ ሶስት ዓመት ሆኖታል፣ ሙሐመድ ስጦታው ይባላል፣ ከወለጋ ነው ሲሉ ወንድማቸውን ያፈላልጋሉ። መልእክታቸው የደረሰን በኢሜይል ነው። ወንድማቸውን የሚያውቅ ሰው ካለ ወደኛ መልእክት ሊልክልን ይችላል። አብዱ፣ ሌላ ጊዜ ደግሞ ስልክ ቁጥሩንም አያይዘው ቢልኩልን ፍለጋውን ያፋጥኑልዎታል። አዚዝ አሊ አጭር ነው አስተያየታቸው። ጠቅላይ ሚኒስትር አብይ አህመድ ክብረ ወሰኑን በሰፊው አብዛኛው ሕዝብ የተወለደባት ኢትዮጵያን ረግሞ የስደት መንገድ እየፈለገ ነው ይላሉ። ሌላ አድማጫችን ደግሞ በጠቅላይ ሚኒስትሩ ላይ ያላቸውን አስተያየት በድምፅ ነው የላኩልን። ያለው ውድ ጀርመኖች፣ የጠቅላይ ሚኒስቴሩን አንዳንድ አናጋሮች አነጋገሮች ግራ ገብቶኝ ነው። ከዚህ ውስጥም ከዚህ በፊት ፓርላማ ላይ ወጥተው ያልተረዳኝ የውጭው ሳይሆን ራሱ ብልጽግና ነው እኛውን እኔን አካሄድ የኔን ስራ ኮሪደሩንም ምኑንም ያልተረዳው ብለው የራሳቸው ብልጽግና ራሱ እንዳልተረዳቸው ይናገራሉ። ትንሽ ቆይተው ደግሞ ህዝቡ አልተረዳኝም፣ እንዲያውም ውጪ የተለያየ አገር ላይ ሲሄድ እንዴ ይሄ ገንዘብ ከየት ነው የመጣው፣ እንዴት ነው ምን አይነት ልማት ነው፣ እንደ ነዳጅ ተገኘ እንደ እያሉ ልማታችንን በጣም የማይጠይቀኝ ሰው የለም፣ ሁሉም ይረዳኛል። የኢትዮጵያ ህዝብ ግን አልተረዳኝም ይላሉ። ትንሽ ቆይተው ደግሞ እንደ ይሄ ትውልድ ባይረዳኝ የዛሬ ሀያ ሰላሳ ዓመት የሚነሳው ትውልድ ደግሞ ይረዳኛል ይላሉ። ይሄ ምን አይነት አባባል ነው? ህዝቡ ካልተረዳቸው የውጭው ህብረተሰብ ተረዳቸው አልተረዳቸው ምን ዋጋ አለው? የውጭ ህብረተሰብ ህዝብ በሚስጥር ነው እንዴ ለእነሱ ተረዳም ብሎ የሚናገረው ይፋ ያወጣም እንዴ የውጭ ዜጋ እንግዲህ ሲሉ፣ ግለሰቡ ወጥቶ አደለም የሚያገኙት መሪዎችን ነው። ይሄ ከሆነ ህዝብ ካልተረዳቸው ምንድነው ታዲያ ጥቅሙ? የእነሱ ስራ የጠቅላይ ሚኒስቴሩ ስራ ምንድን ነው? በጣም እኮ ግራ የሚያጋባ እኮ ነገር ነው። ውድ ጀርመኖች በጣም አመሰግናለሁ ባይ ኃይለማርያም የርጋ ይርጋ የተባሉ አስተያየት ሰጪ የጀርመን ፍልስፍናን ሙዚቃን፣ ስነ ጥበብና ፖለቲካን የምናደንቅ ባልንጀሮች ተሰባስበን የኢትዮጵያና የጀርመን ወዳጅነት እንዲጠናክር በበጎ ፈቃደኝነት የጀርመን ወዳጆች ማህበር የሚል የፌስቡክ ቡድን መስረተናል። መጽሐፍትን፣ ሙዚቃዎችና ስነ ጥበብ ስራዎችን እርስ በርስ እንጋራለን፣ እንወያያለን። የሁለቱ ሀገራት ግንኙነት እንዲጠናከር የምንችለውን እያደረግን እንገኛለን። ይህ የወዳጅነት ማህበር ከፍ ወዳለ ደረጃ እንዲያደግ እንፈልጋለን። ብትተዋውቁን ደስ ይለናል ብሏል። የባህል ዝግጅት ክፍል ሊያነጋግራችሁ ስለሚፈልግ ስልክ ቁጥራችሁን ላኩልን። ታስታውሱ እንደሆን ባለፈው ሳምንት የዘውትር ደንበኛችን የሆኑት የአዲስ አበባው ፋሲልን ስልክ ቁጥር ጠይቀን ነበር። ይህም እሳቸው ስለ ኢኮኖሚ ባንክና ተያያዥ ጉዳዮች ከጠየቃችሁኝ የማውቀውን ለማካፈል ዝግጁ ነን ስላሉን ነበረ። እሳቸውም በጥያቄያችን መሰረት ስልክ ቁጥራቸውን ልከውልናል። በስራ ሰዓት ስለደወልንላቸው ይሆናል ጥሪውን አልመለሱልንም። እስከሚቀጥለው ሳምንት እንደሚሳካ እርግጠኛ ነን። ለፋሲል ጥያቄ ካላችሁ ጻፉልን። እስከዛው በዚህ ሳምንት ከላኩልን መልእክቶች አንዱን እናስደምጣችሁ። እንዴት ናችሁ ዲብዎች ሮብለት ታስቦ ለዋለው ለዓለም ህጻናት ቀን እንኳን አደረሰን በሃይማኖታዊ ትምህርት በባህል በስነ ምግባር በእውቀት ያልተሰራ ወይም ያልታነጸ ትውልድ ሀገርንና ህዝብን ተከፍሎ የማያልቅ ዋጋ በላብና በደም ያስከፍላታል ትውልድም ቀደም ብሎ ላልተሰራው ስራና በዘመኑ እንደ ተራራ ተቆልሎበት ላለው ችግር እሱም በተራው ያለፈውን ትውልድ እንደወቀሰና እንደረገመ ህይወቱ ያልፋል እንደ ምሳሌ ያህል በማህበራዊ ሚዲያ የሚሰራጩ ባህላችንን ማንነታችንን የማይገልጹ አጸያፊ ምስሎችንና ገንቢ ያልሆኑ ሀሳቦችን ያለእድሜ ገደብና ያለማንም ህግና ሞራል ከልካይነት ማሰራጨት ብዙ ያስተዛዝበናል። በቅርቡ እንኳን ሁለት ወጣቶች ወደ ዘላቂ ማረፊያ ሄደው ቅልጥ ባለ ዘፈንና ቅጣምባሩ በጠፋ ዝል ላይ ለሀገራቸው ብዙ ለፍተው ያረፉትን ሙታንን የማያከብርና ነዋሪውን የሚያዋረድ ተግባር ምን የሚሉት የስልጣኔ መግለጫ ይሆን? ወይስ ችግሩ ከኛ እድሜ ቀዳሚ የነበሩ ትውልዶች እኛ ላይ ያልሰሩት ስራ ይኖር ይሆን ሲሉ ፋሲል ጠይቀዋል። Não be para a የሐረሩ ደንበኛችን መቶ አለቃው ቤታሪኩ የውትድርና ህይወቴና ትዝታዎቼ ሲሉ ጀምሯል። የሰው ልጅ ህይወት በአንድም ይሁን በሌላ መልኩ ትዝታዎች ጋር የተቆራኘ ነው። የኔም ህይወት ብዙ ትዝታዎች የተሞላና የታጨቀ ነው። በአብዛኛው የወታደራዊ ስልጠናና ስምሪት፣ የእጩ መኮንንነት ስልጠናና የምረቃት ዝግጅቶች ምንጊዜም ከአይምሮ የጓዳ የማይጠፉ የምንጊዜም ትዝታዎቼ ናቸው። ውትድርናን በእጅጉ እንዳፈቅረው ያደረጉኝ እውቁ የስፔሻል ፎርስ መኮንኑ ኮሎኔል ግዛው አብርሃ ናቸው። ኮሎኔል ሙሉ ሰብዕና ናቸው። ለውትድርና የተፈጠረ ይመስላል። አለባበሳቸውና ተክለሰውነታቸው ምን ነው፣ እኔ የምንደርሳቸው የጦር መኮንን በሆንኩ ያሰኛል። ኮሎኔል በህይወት ካሉ አድናቆት ይድረስዎት በአምሳሎ፣ ተቀርጫለሁና። ውትድርና አገልግሎት በባህሪው ከሰዎች ጋር አብሮ መዋል ማደርን እንዲሁም ጠንከር ያለ ጓዳዊ ግንኙነትን የሚጠይቅ ነው። ወታደሮች በእውነት ለቀረባቸው ሸፍጥ የለባቸውም፣ ፍቅር እንጂ ቁሳቁስ አይገዛቸውም። አንድ ለአገሩ አንድ ለእናቱ ናቸው። ለሀገር ሉዓላዊነት ህይወትን ያህል ውድ ዋጋ ሳይሳሱ ይከፍላሉ። መታደል ነው። በስልጠና የተቀረጹበት ልዩ ባህሪ ያሳደረባቸው መልካም ተጽዕኖ ግለኝነትን እንዲጠየፉ ያደርጋቸዋል። በውትድርናው ዓለም የተናጠል ስራ የለም ሲሉ መቶ አለቃዊ ቤ ይቀጥላሉ። ቆላ ደጋ፣ ቁር ሀሩር ሳይሉ በማንኛውም የአየር ንብረት ስልጠና ስለሚወስዱ ያለምንም ችግር ወታደራዊ ግዳጃቸውን ይወጣሉ። አንድን ወታደር ወታደራዊ ስብና እንዲላበስ የሚያደርገው ጠንካራ ወታደራዊ ስልጠና ነው። አንዳንዶች ዘ ሃርደር ዘ ትሬኒንግ ዘ ኢዚየር ዘ ባትል ይላሉ። አንድ ወታደር በማሰልጠኛ ትምህርት ቤቶች በቂ ስልጠና ካገኘ ያለምንም ጥርጥር ወታደራዊ ግዳጁን በማንኛውም የአየር ንብረት በብቃት ይወጣል። ወታደር ቤቱ ንብረቱና ሀብቱ አገሩ አገሩናት የወታደር ደስተው የግል ሀብት ሳይሆን የገባውን ቃል ኪዳን ጠብቆ መዝለቁ ነው። በዚህ በኩል የቀደማዊ ኃይለስላሴ ዘመን ወታደሮች አይታሙም። ወታደር ሁለገብ ነው። በማንኛውም የስራ መስክ ቢሰማራ ስራውን በአግባቡ ይወጣል። ረሃብ፣ ውሃ ጥምና ሌሎች ሰው ሰራሽና ተፈጥሯዊ መሰናክሎች አይበግሩትም። ለዚህ ትልቁ ማሳያ የቀድሞ የኢትዮጵያ ወታደር እስከ 45 ዲግሪ ሴንቲግሬድ የሚደርሰውን ሙቀት ተቋቁሞ በምሽጉ ውስጥ ለአመታት መዝለቁ ነው። ሌላኛው ዘመን የማይሽረው ትዝታዬ 604ተኛ ኮር ተብሎ በሚታወቀው የጦር ክፍል ቆይታዬ ጊዜ ነው። ያ ሰራዊት ከማይጨው እስከ ጻዳ መድሪ ያደረገው ወታደራዊ ዘመቻና ጉዞ ነው። ጊዜው የዝናብ ወቅት ስለነበረ ለወታደራዊ ንቅናቄ ሲበዛ ፈታኝ ነበረ። በአብዛኛው ጦሩ ከኋላ ጦሩ ጋር የነበረው ግንኙነት ሙሉ በሙሉ በመቋረጡ የሎጂስቲክ ድጋፍ ለማግኘት ሲበዛ አስቸጋሪ ነበር። ያ ጦር ኮንቬንሽናል ሰራዊት ስለነበረ እንደ ጎሬላ ተዋጊ በቀላሉ ከቦታ ቦታ ለመንቀሳቀስ እንዲህ ይዋዛ አልነበረም ችግሩ። ያም ቢሆን ዛሬ ላይ ሆኜ ሳስበው ጦሩን ከገባበት ቅራቅር ለማውጣት ብዙ አማራጮች ነበሩ። ያ ሳይደረግ በመቅረቱ የሀገራችን ውድቀት የመጀመሪያው መጨረሻ ሆነ። ለዚህ ውድቀት በግንባር ረድፍ ከተሰለፈው ተራ ወታደር እስከ ሀገሪቱ ርዕሰ ብሔር ተጠያቂ ይሆናል። ለማንኛውም ትዝታን በፖስታ ልክ ያለውና አንድ በሉኝ ብሏል። መቶ አለቃ ውቤ ታሪኩ ካረር ማስታወሻነቷ ለብርጋዴር ጀነራል ሀዲስ አግላቸው ትሆንልኝ ሐዲስ ዛሬ ቀና ብለህ ባታይም፣ አፈር ተጭኖህ ባትነቀም፣ አንደበትህ ተከፍቶ ባትናገርም፣ ታሪክ አንተን ወክሎ እንዲናገር እኮ በአዲስ ቢጻፍ ምን ነበር ብለዋል። እንግዲህ መቶ አለቃ ውቤ በእርሶ ትዝታ የዛሬውን የአድማጮች ክፍለ ጊዜ እናጠናቅቅ። አድማጮች ጻፉልን ወይም ደውሉልን። መልእክታችሁን ይዘን የሚቀጥለው ሳምንት እንቀርባለን። ልደት አበበነኝ ጤና ይስጥልኝ።